so በትግራይ ክልል ባለፉት አምስት ወራት የኮሮና ቫይረስ ወረርሽኝ ምርመራ አልተካሄደም ሲል የክልሉ ጤና ምርምር ተቋም አስታወቀ። ተቋሙ እንደገለጸው በክልሉ አሁን ባለው የጸጥታ ችግርና በጤና ተቋማት ላይ በደረሰው ጉዳት የኮቪድ አስራ ዘጠኝ ምርመራ ለማካሄድ አዳጋች እንዳደረገው ገልጿል። በቅርብ ቀናት በመቀሌ ከተማ በሚገኙ የጤና ተቋማት የኮሮና ቫይረስ ምርመራ እየተጀመረ መሆኑንም ተቋሙ አስታውቋል። ሙልጌታ ጽፍሃ ዝርዝር አለው። የትግራይ ክልል ጤና ዳይሬክተር ተወካይ አቶ ጸጋ ይሓድኩም በክልሉ የኮሮና ምርመራ ከአዲስ አበባ ከተማ ቀጥሎ ባለፈው ዓመት መጀመሩ አስታውሰዋል። ሰባት የመመርመሪያ ማዕከላት በማቋቋም ከአርባ ሺህ በላይ ሰዎች ምርመራ እንደተካሄደላቸውም ገልጸዋል። በተለያዩ ቦታዎችን የመረመር ነበር ከሞራ ነበረን። አክሱም፣ አዲግራት፣ ክማጭበት ሰባት የመመሪያ ማዕከል ነበሩ። ብዙም የፕሮሞሽን ስራ ነበር። ምርመራ ም የመርመር ነበር ከአርባ ሺህ በላይ የተመረመራ መጨረሻ ጀምሮ በትግራይ ክልል በተጀመረው ጦርነት በመቀለ ከተማ ከሚገኙ የመመርመሪያ ማሽኖች ውጭ ሌሎቹ ተዘርፏል፣ እንዲሁም ተሰባብረዋል በማለት ነው የገለጹት። ይህ በኮቪድ አስራዘጠኝ መመርመሪያ ማሽኖች የደረሰው ጉዳት በሁሉም የጤና መሳሪያዎችና ተቋማት ላይ ሆን ተብሎ ደርሷል በማለት ተናግሯል። ጤና ተቋማት ውስጥ እንቅስቃሴ በቅርብ ቀናት መጀመሩን ነው ያስታወቁት።